ከኢኮኖሚው ዓለም ላለፉት አምስት ዓመታት በጅዳ የኖረው ሰይማን ሀቢብ በኢትዮጵያ ስለተጀመረ አዋጪ የንግድ ሀሳብ ሲሰማ እድሉን ከእጁ ለማስገባት አላመነታም። ሴማን ስለ ስራው በግል ያረጋገጠው ነገር ባይኖርም ለበርካታ ዓመታት ሰርቼበታለሁ ያለውን ወዳጁን ግን አምኖታል። በምርጫችን ትልቁን ከፍለን እኛ በአስራ አንድ ሺህ ስምንት መቶ ብር የሚከፈለው ከፍለን ገባን። አስራ አንድ ሺህ ብር በአንድ ሰው እና ፎር ስታር አራተኛ ቁጥር ለመግባት ነው እና ሰባተኛ እና ስምንተኛ ከደረሳቸው የመኪና ሽልማት አለ፣ ብር እንደዚህ ይወጣል ምናምን ስንባል ነው። ሴማን በመልማዊ በኩል ቲያንስ ኢትዮጵያ ቢዝነስ የንግድ ስራን ነበር የተቀላቀለው እንደ ጎርጎሮ ፖለቲካዊው የዘመን አቆጣጠር በ2006 ዓ.ም በኢትዮጵያ ቢሮውን የከፈተው ኩባንያ መቀመጫውን በቻይናዋ ቲያንጂን ከተማ ያደረገው የቲያንስ ግሎባል ተቀጥላ ነው በእኔ መስመር ያስገባኋቸው ሶስት ሰዎች ናቸው ማለትም በአስራ አንድ ሺ ስምንት መቶ ብር በአጠቃላይማ ወደ አርባ ሰባት ምናምን ሺ ብር ማታወቂያ የራሳቸው ማታወቂያ ይሰጠዋል በሶስት መቶ ሰማኒያ ብር በቃ በሱዳን ካርቱም በምግብ አብሳይነት የሚያገለግለው ሙሉ ቀን በእውቀቱ የሀያ አራት አመት ወጣት ነው ሙሉቀንም ቀንም እንደ ሰይማን ሁሉ ህልሙን የሚያሳካበት አዋጪ የንግድ ድል ከእጅህ ገብቷል ተብሎ ተሰብኳል የሰበከችው ደግሞ የሚያውቃት የሰፈሩ ልጅ ነበረች ሲያንስ የሚባል የተዋወቁ የሆነች የማውቃት ልጅ አለች ዱባይ ማለት ነው መጀመሪያ ትመዘገባለህ አለ ሁለት መቶ ሀያ ዶላር ነው የላኩት ሀያ ዶላሩ የምዝገባ ነው ቀሪው ደግሞ ምግብ የሚገዛ አለ አልሚ ምግቦች የሚባሉ ማለት ነው እነሱ የሚሸጡት በምግብ ቦታ ተክቶ ሊሰሩ የሚችሉ እና እሱን ትገዛለ ከዛ በኋላ ነው ከስር ሰው እያስመዘገብክ ስሄድ ከዛ አበል አለው አበል ይከፍለዋሉ እና ደረጃ ሰባት ስትደርስ የመኪና ሽልማት አለው ምናምን ብላ ነገረችኝ እኔ ተመዘገብኩ። ልክ እሷ እኔ እንዳሳመነች እኔ ሌላ ሰው ማሳመን ይጠበቅብኛልና እኔ በስሯ ስታስመዘግብ የእሷ አበል ከፍ ከፍ እያለ ይመጣና ደረጃ ስምንት ላይ ስትደርስ የመኪና ሽልማት አለው። ቲያንስ ኢትዮጵያ የተባለው ኩባንያ የሚከተለው የንግድ ስርዓት የኢትዮጵያ ህግጋትን ይጥሳል የሚል ጥያቄ ተነስቶበት ህልውናው ጥያቄ ውስጥ ቢወድቅም ሴማንና ሙሉ ቀን ገንዘባቸውን የሚያስመልሱበት አሊያም የተባለውን ስራ የሚቀጥሉበት መንገድ ምን እንደሆነ ዛሬም ድረስ አልገባቸውም። ፌስቡክና ዋትሳፕን በመሰሉ የመገናኛ ዘዴዎች የተሻለ የሥራ ዕድልና ገቢ ፍለጋ ርቀው የተጓዙ ኢትዮጵያውያንን የሳበው ቲያንስ መጀመሪያ የሞቀው ግን አገር ውስጥ ነበር። አዲስ አበባ መብራት ኃይል አካባቢ በጋራዥ ስራ ላይ የተሰማራው እንዳለ የጨበጠው ተስፋ ህልም ከሆነባቸው መካከል አንዱ ነው። ቄራ አካባቢ ዳውንታውን ፎቅ ላይ ቢሮ ነበራቸው። የሰፈር ልጆች ምናምን ይህንን ነገር ደርሷቸው ወሬ ተመዝግበው እዛ መስራት ጀምረው ነበር። እየሰሩ እያለ ነገሩኝ። ይህን አጋጣሚ እንደዚህ እንደዚህ ነው እንደዚህ የሚባል አዲስ እንትን መስተዋል እና ቻይና እንትን ነው እና አሪፍ የሚለውጥ ነው ህይወትን የሚቀይር ምናምን ብለው ወደዛ ነገር ውስጥ ገባል ተመዘገብኩኝ። እኔ መመዝገቢያ ሶስት መቶ አርባ አምስት ቅድሚያ ክፍያ ደግሞ አራት ሺ ምናምን ብር ከፈልኩ ከዛ ምንድን ነው የሚሆነው ልክ ወደ ቢዝነስ ስንትገባው ምርታቸውን ወስደ አራት ሺ ምናምን ስከፍልና ምርታቸውን የሆነ የሆነንትን ነገር አለ ዚንክ ምናምን የሚባል ንጥረ ነገሮች እያሉ ይሰጡናል እነሱም ለጓደኛ ለቤተሰብ ምና ለምትቀርበው ሰው ታስተዋውቃለህ ማለት ነው። ታስተዋውቃለህ እነዛ ሰዎች ደግሞ ሄደው መመዝገብ አለባት። አምስት ሰው ሲመዘገብ አንተ የሆነ ፐርሰንት የሚከፈል ነገር አለ። ሴማን ሙሉ ቀንም ሆነ እንዳለ መነሻውን ከወደ ቻይና ያደረገው ኩባንያ የሸጠላቸው አሊያም ወደፊት ደንበኞች እየመለመሉ እንዲሸጡ ያዘጋጀላቸው ምን እንደሆነ በእርግጠኝነት አያውቁትም። ከዛ መድኃኒትም ትወስዳላችሁ ተብለን ነበር። እኔ መድኃኒትም ፈልጌው ነበረ የብዙ አይነት መድኃኒት ማለትም የክንታሮት የምን የሱካር የሚባል ብዙ መድኃኒት ነበረ። ደስ ብሎኝ ነበር እኔ ለቤተሰቦች ለመስጠት። መድኃኒትም አልወጣልንም ስራውም ቆሞ በዛው በቃ እነሱ የሚሉት ምግብን ተክተው የሚሰሩ ጤነኛ ሰው ራሱ ሊወስዳቸው የሚችሉ ምግቦች ናቸው። ከነሱ ራሱ ከረክቤ የሆነ መደብር፣ ሱቅ ነገር ራሱ ከፍቼ ልሰራ እንደሚችል ምናምን ነው በቃ ዚንክ ምንድን ነው ንጥረ ነገር ዚንኮች ምንድን ነው ሌላ ደግሞ ሀገር እንትን ነው በቃ የሰጠኝ እና እሱን በጠበቅ ይጠቀማል። በሽታ ካለብ በሽታ ይፈውሳል። ሰውነትን ይገነባል። ምን አንድ በቃ ሌላ ዝም ብሎ ሰራ ነገር ነው። በኩባንያው ውስጥ እስከ አምስት አመታት ሰርተን ስኬታማ ሆነናል ባይ ኢትዮጵያውያን ባለፈው አመት ሚያዚያ ወር በዩቲዩብ በለቀቁት ቪዲዮ እኛ ዳንን፣ ቤተሰቦቻችንም ተፈወሱ ሲሉ ይደመጣል። የቲያንስን ምርቶች እንደ መድኃኒት ሳይሆን እንደ ተጨማሪ ምግብ በመጠቀም መዳናቸውን ለማስረዳት ሲታትሩ ይስተዋላል። በጤና በኩል እኔ ለሰባት ዓመት በርበሬ ሚጥሚጣ ነገር አልጠቀምም ነበር። እድሜ ለነዚህ ምርቶች፣ እዚህ ጋር የምታዩቸው ተጨማሪ ምግቦች ናቸው። እነሱን ተጠቅሜ ዚንክ ይባላል ይሄን ተጠቅሜ ዛሬ በደንብ እበላለሁ። ስለዚህ ጤና አይለይ። በጣም ጥሩ ለውጥ አግኝቻለሁ። እናቴ ስኳር ብሽተኛ ነበረች። ምርቶቹን እንደ መድኃኒት ሳይሆን እንደ ተጨማሪ ምግብ ተጠቅማ ዛሬ ሻይ በስኳር እየጠጣች ነው። ሪጅ ነበረብኝ፣ ሙሉ ለሙሉ ማኔጅ አድርጎልኛል። ሁለት ጊዜ ኦፕሬሽን ማድረግ ነበረብኝ። የኩላሊት ጠጠር ኦፕሬሽን አላደረግኩም። ምርቶቹን ብቻ በደንብ ስለምጠቀም ጤንነቴ ተመልሷል። በምስሉ ላይ የተቀመጠውን ስልክ በመጠቀም ደወልኩ። ስልካቸው አይሰራም። የቲያንስ አከፋፋዮች ምርቶቹ ከኢትዮጵያ የምግብ የመድኃኒትና የጤና ክብካቤ አስተዳደርና ቁጥጥር ባለስልጣን ፈቃድ ማግኘታቸውን ለሚመለምሏቸው ይናገሩ ነበር። አንዴ መድኃኒት፣ ሌላ ጊዜ ደግሞ ለሰውነት ጠቃሚ የሆኑ ግብአቶች እንደሆኑ የሚነገርላቸው የቲያንስ ምርቶች ከኢትዮጵያ የምግብ የመድኃኒትና የጤና ክብካቤ አስተዳደርና ቁጥጥር ባለስልጣን ተጨማሪ ምግብ ተብለው ፈቃድ ማግኘታቸውን የባለስልጣኑ የህዝብ ግንኙነት ኃላፊ አቶ ሳምሶን አብርሃ ለዶቸቨለ ተናግረዋል። one. የቲያንስ ምርቶች አከፋፋዮች ተፈወስን ይበሉ እንጂ መድኃኒቶች አለመሆናቸውን አቶ ሳምሶን በአጽንኦት ይናገራሉ። የተመዘገቡ ፕሮዳክቶቹ ስናያቸው መድኃኒት አይደሉም። መድኃኒት ማለት የራሱ የሆነ የምዝገባ ሰርቲፊኬት አለ። የዓለም ጤና ድርጅትም ትርጉም የሚሰጥበት አግባብ አለ። ለተጨማሪ ምግብም በተመሳሳይ ድፋይን የሚያደርግበት ነገር አለ። ግን አሁን የምግብ እጥረት ላጋጠማቸው እጥረቱን ለመሙላት በአን አንዳንዱ እንዲያውም በአኪም ትእዛዝ የሚሰጥበት ሁኔታዎች አሉ። እንዲህ አይነት አሁን አይረን ነጥበት ካለበት አይረን ተጨማሪ ምግብ እንዲወስድ የሚደረግበት ሁኔታዎች አሉ እንጂ ፍጹም መድኃኒት አይደለም። ኩባንያው የሚከተለው ሰንሰለታዊ የሽያጭና ምልመላ ስርዓት የፒራሚድ ቅርጽ አለው። የንግድ ስራውን የሚጀምረው መስራች ሌሎች አባላት በመመልመል ከአናት ይቀመጣል። በመስራቹ የሚመለመል ሁለተኛ ሰው ወደ አሰራሩ ሲገባ ወጪ ያደረገውን ገንዘብ ለማስመለስ ሌሎች ምልምሎች ወደ ሰንሰለቱ ማስገባት ይጠበቅበታል። ሰንሰለቱን የሚቀላቀሉ ሁሉ ለመልማያቸው መክፈል የሚጠበቅባቸው ሲሆን ገንዘባቸውን ለማስመለስ ትርፋማም ለመሆን አዳዲስ ሰዎች ማስገባት አስፈላጊ ነው። ይህን አወቃቀር ቀረብ ብለው የፈተሹ የኢኮኖሚ ባለሙያዎች የማጭበርበሪያ ስልት እንደሆነ ድምዳሜ ላይ ይደርሳሉ። በጎርጎሮሳዊው 1990ዎቹ በዩናይትድ ስቴትስ ሰንሰለታዊውን የሽያጭና ምልመላ ስልት የሚከተሉ በርካታ ኩባንያዎች ተፈጥረዋል። የዩናይትድ ስቴትስ ፌዴራል የንግድ ኮሚሽን ስልቱን የሚከተሉ ኩባንያዎችን እየተከታተለ በመመርመር ክስ ይመሰርታል፣ ኩባንያዎቹም እንዲዘጉ ያደርጋል። ከአራት ዓመታት በፊት የጀርመን አቃቢያነ ሕግ በተመሳሳይ የአሰራር ስልት የተሰማሩ ኩባንያዎችን በመመርመር ለፍርድ ቤት አቅርበዋል። የጀርመን፣ ብሪታንያና ዩናይትድ ስቴትስን የመሳሰሉ አገራት ሕግጋት ሰንሰለታማ አሰራር የሚከተሉ ኩባንያዎችን እየተከታተሉ ይከሳሉ ከስራ ያግዳሉ። አዲስ አበባ የጀመረውን ስራ ኬንያ ሊቀጥል ድንበር የተሻገረው አህመድ አደም የኩባንያው አሰራር ሰንሰለታማ አይደለም ሲል ይከራከራል። ለዘጠኝ ዓመት ስራ ሰርቷል ኢትዮጵያ ውስጥ መጨረሻ ላይ ራሱ ሊዘጋ ሲል ኮኮብ አዳራሽ ከመቶ ሰዎች በላይ መኪና ተሸልሟል። እዚህ ካምፓኒ ላይ ፒራሚድ አይደለም አሰራር ሲስተሙ ፒራሚድ ሊመስል ይችላል። ፒራሚድ ማለት ከላይ ያለው የሚያድግበት፣ ከታች ያለው የሚጎዳበት ይሄ ካምፓኒ መኪና ሽልማቶቹ ስጦታ ወይንም ሎተሪ አይደሉም። ከምሰራቸው ስራዎች እየተቀነሰ እየተቀነሰ ካምፓኒው እኔ ቻይና ቲያንጅ ላይ ሁለት ሺህ አስራ አምስት ሴፕቴምበር ላይ ፕሮግራሙ ላይ ነበርኩና ሰላሳ ሺህ ሰዎች ነበሩ። ሰማንያ ስድስት ሰዎች ከኢትዮጵያ ሄደን ነበረ። ሰማንያ ስድስት ሰዎች የፕሌን ተሸላሚ ሆነዋል። በአለም ማለት ነው። በመቶ ዘጠና ሀገር ላይ ማለት ነው። ከስደት አገር ላይ መስራት ይሻላል የሚል ተስፋ ሰንቆ የነበረው ሴማን ሀቢብ ከነ ቤተሰቦቹ ከአርባ ሰባት ሺህ ብር በላይ ከስሯል። በዚህ ስራ የተስተማሩት ሴቶች ብቻ ናቸው፣ በብዛት ማለት ነው። እዚህ ሀገር አማቃቸው ሰውዲ ውስጥ የተሸለሙ የለም። የመኪና ሽልማት እንደዚህ ደረሰው ምናምን ሲባል አልሰማንም። ሰው ካላመጣላቸው ለነሱ የነሱ ንብረት ይዞት እንደዚህ አሪፍ ነው ብለህ ለሰው ካላሳመልክ፣ ሰዎቹ ለአንተ ካልወሰዱልህ የአንተ ብር ተበልቷል እኮ፣ የሚወጣ ነገር የለም። ቲያንስ ኢትዮጵያ የተሰኘው ድርጅት የኢትዮጵያ ንግድ ፈቃድ መሰረዙ ተሰምቷል። የድርጅቱ አከፋፋዮች ግን ከአገር ርቀው የሚኖሩ ኢትዮጵያውያን ላይ ማነጣጠራቸው አልቀረም። ዛሬም ስራው አዋጪ ነው ሲል የሚከራከረው አህመድ ኬንያ ከትሟል። የኢትዮጵያ ሸማቾች መብት ጥበቃ ማህበር ፕሬዝደንት አቶ ገብረ መድህን ቢረጋ ከጅማሮ የጉዳዩን አሳሳቢነት አቤት ብለን ነበር ብለውኛል ድርጅቱ માસ તાલે માછ બરાબર નો રીતે મીને બરો አንዳንድ የተወሰኑ ብልጣ ብልጥ ግለሰቦችን የሚሰሩ ስራ ተጠቃሚ የሆኑ አስመስለው ቻይና ሄደው ስልጠና እንደወሰዱ አገር እንደጎበኙ፣ ተጠቃሚ እንደሆኑ፣ መኪና ሽልማት እንዳገኙ፣ የተለያዩ ጥቅሞችን እንዳገኙ በማስመሰል ህዝቡን እየሰበሰበ ብዙ ጊዜ ሲያታላቸው እኛም ተገኝተናል። ስነልቦናዊ የሆነ በቃ ሰዎችን ከችግር ለማውጣት ኢትዮጵያ ውስጥ ሰው ደስተኛ አይደለም፣ ምንም የተሟላላቸው ነገር የለም ብለው ሰዎችን ስነልቦናዊ የሆነ ስርቆት ሳይኮሎጂካል ቴፍት አይነት ነገር ሰዎች ላይ ይፈጽም ነበረ። የኢኮኖሚ አቅማቸው ደካማ የሆኑ አንዳንድ ደግሞ ኦፖርቹኒስት የሆኑ ብልጣብልጥ የሆኑ ስራ ት የሆኑ ወጣቶችንም እንደ አድቮኬት እየተጠቀሙ ብዙ የሚያጭበረብሩበት ነገር እንደነበረ በሚገባ እናውቅ ነበረ። ስለዚህ ኢቭን ሰዎችን በመስሪያ ቤት ሁሉ ሳይቀር ሰርገው ገብቶ በመስሪያ ቤት ስራቸው ሳይቀር እያፈናቅኑ እያስወጡ ተጠቃሚ እንዲሆኑ በዚህ በፒራሚዳል ሽያጭ በጣም ሲያታልሉ ነበር ረዥም ጊዜ እና ይሄ በእውነቱ ትክክለኛ ቁጥጥር ቢደረግ ኖሮ ይሄን ያክል ሰው ይጎዳል ብለን አናምንም ነበር። ሴማን ሙሉ ቀንና እንዳለ ዛሬም ቁጭታቸው አልበረደም። በኢትዮጵያ እንዲሰራ ህጋዊ ፈቃድ ተሰጥቶት በደል ፈጽሞብናል የሚሉትን ድርጅት የሚሞግቱበት መንገድ ስለመኖሩም እርግጠኛ አይደሉም። ስራው ገንዘብ ብቻ ሳይሆን ወዳጆቻቸውን ጭምር አሳጥቷቸዋል፣ ከቤተሰብም አቃቅሯቸዋል። የዕለቱ የከኢኮኖሚው ዓለም መሰናዶ አጠናቋል። እሸቴ በቀለ ነኝ። ጤና ይስጥልኝ።